rupanna Jerman ካለፈው ዓመት አንስቶ የአውሮፓ ሕብረት አብይ የመነጋገሪያ ርዕሰ ጉዳይ ሆኖ የዘለቀው የስደተኞች ቀውስ ለጊዜው ጋቢ ያለ ቢመስልም አሁንም በርካታ ችግሮች መከሰታቸው አልቀረም። ስደተኞች በብዛት ወደ ሰሜን አውሮፓ ሀገራት የተሻገሩበት የባልካን ሀገራት መስመር ሲዘጋ መንገድ ላይ የነበሩ ስደተኞች ወዳሰቡባቸው ሀገራት ማለፍ ሳይችሉ በደረሱበት እንዲቆዩ መገደዳቸው አንዱ ጎልቶ የሚታይ ችግር ነው። በአሁኑ ጊዜ ግሪክ ውስጥ ብቻ ወደ ሀምሳ ሺህ የሚሆኑ ስደተኞች በዚህ አይነት ሁኔታ ውስጥ ይገኛሉ። ከመካከላቸው ወደ ሌሎች የአውሮፓ ሀገራት የመሻገር እቅዳቸው የተጨናገፈባቸው ከየካቲት አንስቶ መቄዶንያ ድንበር ላይ ባለችው በግሪኳ ኢዶሜኒ የሚገኙት ቁጥራቸው ወደ 11 ሺህ የሚጠጋ ስደተኞች ያሉበት ተስፋ አስቆራጭ ሁኔታ ተጠቃሽ ነው። የባልካን መስመር መዘጋት ካስከተለው ከዚህን መሰል መፍትሔ ያልተገኘለት ችግር በተጨማሪ ወደ አውሮጳ ለመምጣት የሚፈልጉ ስደተኞች ፊታቸውን ወደ አደገኛ የጉዞ መስመሮች እንዲያዞሩ ያደርጋል የሚል ስጋትም አስከትሏል። የአውሮጳ ሕብረትና ቱርክ በባልካን ሀገራት በኩል ወደ የሚገባውን ስደተኛ ለማስቆም ስምምነት ላይ ከደረሱ ወዲህ በተለይ በሜዲትራኒያን ባህር አድርገው ከሊቢያ ወደ ኢጣሊያ ደሴቶች የሚመጡ ስደተኞች ቁጥር ይጨምራል የሚል ግምትም አለ። በዚህ መስመር ኢጣሊያ ይገባሉ ተብለው የሚጠበቁት ስደተኞች ቁጥር ከአምናው በእጥፍ የጨመረ እንደሚሆንና እስከ 300ሺህ ሊደርስ እንደሚችልም ይነገራል። በዚህ ስጋትም የኢጣሊያ ጎረቤት ኦስትሪያ ከወዲሁ የድንበር ቁጥጥርን ለማጥበቅ አቅዳለች። በአደገኛ የባህር ጉዞ የሚሰደዱ ወጣቶችን የሚረዳው መቀመጫውን ኢጣሊያ ያደረገው ኤጀንሲያ አበሻ የተባለው ግብረሰናይ ድርጅት መስራችና ኃላፊ አባ ሙሴ ዘራይ ስደተኞች አደገኛውን የባህር ጉዞ እንዲመርጡ የሚገደዱት የተሻለ ምርጫ በማጣታቸው ነው ይላሉ። ከዚሁ ጋርም የወቅቱ የአካባቢው የአየር ንብረት እዚህ ውሳኔ ላይ እንዲደርሱ ከሚያደርጓቸው ምክንያቶች አንዱ መሆኑንም ያስረዳሉ። ያለው የሊቢያ ሁኔታ አሁን በብዛት ስደተኞች ብርድ ወጥተው ሙቀት ሲጀምር በብዛት ህዝቡ መጓዝ የሚጀምረው ገና አሁን የባልካን መንገድ ስለተዘጋ ሁሉ ወደ ሊቢያ ይሄዳል የሚል እንትን ያለው እንጂ፣ ገና የደረሱ አሉ ማለት አይደለም። ግን ሁሉ ሌላ መግቢያ ከተዘጋ አንድ ክፍት የቀረችው የሊቢያ መንገድ ስለሆነች ግዴታ በብዛት አሁን ወደ ሊቢያ ይመጣሉ ተብሎ የሚፈሩ እነዚህ ከሲሪያ፣ ከአፍጋኒስታን፣ ከኢራቅ፣ ከሌላ የሚድል ኤስት እና ከኤሽያ የሚመጡ ናቸው እንጂ በብዛት ከአፍሪካ የሚነሱ ወደ ግሪክ የሚሄዱ በዛ ብዙ ቁጥር አልነበራቸውም። በብዛቱ በሊቢያ መንገድ ነው የሚመጣ የነበረው። ስለዚህ አሁኑ ከአፍሪካ ሱብ ሰሃራን አፍሪካ ተብሎ የሚጠሩት ከቀንድ አፍሪካ፣ ከናይጄሪያ ምን ተነስቶ ወደ ሊቢያ የሚመጡ የነበሩ እነሱ ቁጥር ጨምሮ ደግሞ አሁን የሲሪያ የሌላ የሚድል ኤስ ሀገሮች ወደዛ ሊመጡ ነው ማለት ነው። ለምን ሌላ መንገድ ካልተከፈተላቸው ህጋዊ መንገድ ካልተከፈተላቸው የቀረችው መንገድ እሷ ብቻ ናት። እሷ ደግሞ አሁን የጊዜያዊ ጊዜያዊ የሊቢያ መንግስት ትሪፖሊና አካባቢው መቆጣጠር ተቻለ፣ እሱም መንገዱ የመዘጋት ትን ሊኖር ይችላል። የሚቀረው በዛኛው በቤንጋዚ አካባቢ ያለው ደግሞ ከዚህ ከጊዜያዊ መንግስት ቁጥር ውጭ ስለሆነ እሱም ሌላ መንገድ ነው። አሁን እውነት ብዛቱ የሚታየው ከሚመጣ ተፈጥሮ የሚመጣው ሁለት ወር በኋላ እውነት፣ ያ ሁሉ በባልካን ጉዞ የሚሄድ የነበረ ሰው ወደ ሊቢያ ከመጣ እናየዋለን። እስካሁን ይህን ቁጥር እኔ ባለፈው ሳምንት የተደወለብኝ ከባህር ከሌላ አመቶች ለየ ብዛት ያለው ሆኖ አላየሁትም። አባ ሙሴ እንደሚሰማው ከሆነ በርካቶች አሁን ሊቢያ ላይ ሆነው ወደ አውሮጳ ለመምጣት እየተጠባበቁ ነው። የአየሩ ሁኔታ ሲሻሻል፣ ቀድሞም በዚህ ጊዜ በብዛት ስደተኞች በባህር አድርገው በሜዲትራኒያን ባህር በኩል ወደ ኢጣሊያ ይሄዳሉ እና እስከ 270 ሺህ የሚደርሱ ሰዎች እዛ አሉ ይባላል። በየአመቱ ብዙ ቁጥር ይነገራል፣ ግን በየአመቱ ያን ያህል ሰው ደግሞ ይሄ አመት ብቻ ነው። ከቱርኪ ወደ ግሪክ የገቡ ከአንድ ሚሊዮን የሚሆን በዚህ ሁለት አመት ያለፉ እንጂ በዚህ በባህር ከሊቢያ ወደ ጣሊያን የገቡ እስካሁን በዚህ የመጨረሻ አምስት አመት መቶ ሰባ መቶ ሰማኒያ ሺህ ከዛ በላይ አላየንም። ስለዚህ በየአመቱ ትልቅ ቁጥር ይነገራል ግን በተግባር የምናየው ደግሞ ሌላ ነው። አሁን እርስዎ ባለዎት መረጃ መሰረት ምን ያህል ስደተኞች አሉ ሊቢያ ውስጥ? ወደ አውሮፓ ለመምጣት የተዘጋጁ። ይህን ያህል ቁጥር አለ ለማለት ያስቸግራል። ለምን በየቀኑ ሰው እየገባ ነው። አንዳንድ ኢንፎርሜሽን በሰጡን እስከ መቶ ሺህ ምናምን የሚሆኑ ይኖራሉ ይባላል። ግን እርግጠኛ የሆነ ቁጥር ይዞ መናገር የሚችል ሰው የለም እስካሁን። ኤርትራውያንም ኢትዮጵያውያንም አበሾች በሙሉ እስከ ኮንታክት እንደሚያደርጉኝ ሰዎች እስካሁን ያገኘሁት በግምት እስከ አስራ አምስት ሺህ የሚሆኑ ሰዎች አሉ ይሉናል። ግን በየጊዜው ደግሞ የግቡ ነው አዲስ አዲስ የመጡ ናቸው። ግን ይሄ በግምት ነው እንጂ ትክክለኛ ቁጥር ይዘው መናገር ያስቸግራል። በቱርክ በኩል ወደ ግሪክ ተሻግረው በባልካን አገራት አቆራርጠው ወደ ሰሜን አውሮፓ ለመግባት የሚሞክሩ ስደተኞችን ጉዞ ለማስቆም የአውሮፓ ሕብረትና ቱርክ ባለፈው መጋቢት መጀመሪያ ላይ በደረሱበት ስምምነት መሰረት ግሪክ ውስጥ ማመልከቻቸው ተቀባይነት ያላገኘ ወይንም ደግሞ የጥገኝነት ማመልከቻ ያላስገቡ ስደተኞችን በግዳጅ ወደ ቱርክ መመለስ ተጀምሯል። በምትኩ ቱርክ የተጠለሉ የሶሪያ ስደተኞች ወደ ተለያዩ የአውሮጳ ሀገራት እየተወሰዱ ነው። አባ ሙሴ ለቱርክ ጠቀም ያለ ገንዘብ ያሰጠውን ይህን ስምምነት ስደተኞችን ለአደገኛ ጉዞ የሚዳርግ ብቻ ሳይሆን መብታቸውንም የሚጋፋ ሲሉ ኮንነውታል። ያ በአውሮፓና በቱርክ የተደረገ ስምምነት ጠቅላላ የስደተኞችን መብት የማይጠብቅ በተለይ ያ ጅነቭ ስምምነት ጅነቭ ኮንቬንሽን ጥገኛ የሚጠይቁ መብታቸው እንዲጠበቅ የተፈረመው ኢንተርናሽናል ስምምነት በቱርክና በኤሮጳ የተደረገ ስምምነት እሱን የሚያፈር ስፍ ነው። ስለዚህ እንዴት አድርጎ ያኔ አይነት ስምምነት እንዳደረጉ በጣም ነው ለሁላችን የገረመን። በባህር ተሻግሮ ህይወታቸው በአደጋ አሳልፈው እዛ የደረሱ ሰዎች ወደኋላ ወደ ቱርኪ መመለስ እና ያ ሁሉ ችግር አይቶ ሁሉ ችግር አሳልፎ እዛ ደርሶ ለምን ወደ ኋላ ይመለሳሉ? ለምን እንደገና፣ ለስንት ጊዜ እድላቸው ሊጠብቁ እዛ ወደ ካምፕ የሚሄዱ ነው። እሱም ወደ ኤሮፓ በህጋዊ መሸጋገር እድል ያገኙታል፣ አያገኙትም? የታወቀ ነገር የለም። እሱ ደግሞ ማን ነው የሚወስድ ነው አባ ሙሴ እንደሚሉት ግሪክ ያሉ ኢትዮጵያውያን እና ኤርትራውያን ስደተኞችም ለዚህ አይነቱ ችግር ከተጋለጡት መካከል ይገኙበታል። በስምምነቱ መሰረት ወደ ቱርክ የሚመለሱ ስደተኞች ጉዳያቸው እየተጣራ በህጋዊ መንገድ ወደ አውሮጳ እንዲገቡ ይደረጋል ቢባልም አባ ሙሴ ይህ በትክክል ተግባራዊ መሆኑን ይጠራጠራሉ። አሁን በዛ ስምምነት መልክ ብዙ ከግሪክ ወደ ቱርክ እየተመለሱ ነው። ባለፈው የተወሰኑ ሀበሻዎችም አሉ። እዛ ከግሪክ ጽፎልኝ ነበር እኛም እንደዚህ ፈርተናል፣ ወደ ቱርኪ ልስመለሱ ነው እያሉን ነው ብሎ ፍራቻ እንዳደረባቸው ነገሩኝ። ብዙ ደግሞ በተለይ ሲሪያኖች፣ አፍጋን፣ ከሌላ ፓኪስታን ምናምን ብዙ የተመለሱ አሉ። በእነሱ ምትክ ደግሞ ቱርኪ ሌላ ሌሎች ከቱርኪ ወደ ኤሮፓ በህጋዊ መንገድ እንደምትልክ ነው ስምምነታቸው። ግን ማን ነው መብት ያለው በህጋዊ መንገድ መግባት የሚችል ማን ነው? ደግሞ መብት የሌለው ማን ነው? ይሄ የሚወስድ ነው። ችግሩን ለማቃለል የአውሮፓ ሀገራት ካናዳን የመሳሰሉ ሀገራት እንደሚያደርጉት ስደተኞችን በሰፈራ መርሃ ግብሮች እንዲወስዱ አባ ሙሴ ይመክራሉ። ህጋዊ መንገድ ሪሰትልመንት ፕሮግራም ወይ ሁማኒታሪያን ኮሪዶር ብለን ይዘው ከአስር አመት በላይ ሆነዋል። ለኤሮፒያን ዩኒዮን ጠይቀናል። እስካሁን ግን ባለፈው በቅርብ የጣሊያን መንግስት ለትናንሽ ግሩፕ ለትንሽ ቁጥር የሲሪያን ዜጎች ወይ ኢራቅ ዜጎች ከጆርዳን ከሊባኖስ በህጋዊ መንገድ በዚህ በሪሰትልመንት ፕሮግራም እንዲመጡ አደረገ። ሲምቦሊክ ነው ይሄ። በትልቅ ቁጥር መደረግ ይቻላል። ልክ እንደ ካናዳ ያደረገው ካናዳ ከቱርኪ ከጆርዳን ከሊባኖስ ያሉ የሲሪያ ጥገኛ የሚጠይቁ ሀያ አምስት ሺህ ወደ ካናዳ እንደሚገቡ ይሄ ፕሮጀክት አድርገዋል። ኤሮፓ ደግሞ ኤሮፒያን ዩኒዮን ልክ እንደዛ አይነት ፕሮጀክት ማድረግ አለባቸው። የባልካን መስመር መዘጋት ባስከተለው ችግርና ስጋት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። በዝግጅቱ ማብራሪያ በመስጠት እየተባበሩኝን አባ ሙሴን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።